ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። በለንደኑ ጉባኤ ተሳታፊዎች እነማን ነማን ነበሩ? ለንደን ጉባኤ ጋ እንግዲህ አሜሪካኖች የጋበዟቸው የደርግ መንግስት፣ እኔም ማስታውሰው ኢፒአርፒ፣ ለት የኤርትራን ነጻ አውጪ የቲፒኤል ለት እና የኦሮሞ ሊብሬሽን ነበር እኛ ያሰብ ነው ሁሉም ኮንፍሊክቲንግ ፓርቲ እንዲገኙ ነው፣ ማንም ሳይቀር ትልቅም ሆነ ትንሽም ሆነ እኛ ሁላቸውም የጋበዝ ነው። መኢሶንንም፣ ኢፒአርፒንም፣ የኦገዴንንም፣ የኦሮሞንም ሌሎች የኦሮሞዎችም ነበሩ። ሁሉም እንድገናኝ ነበር ያስብ ነው። እንዲያውም በጣም በእውነቱ እኔ ለኢፒአርዴፍ የምሰጠው ምስጋና እነሱም የዛን ጊዜ ኢፒአርዴፍ ራሱ ሁሉም ካልመጣ ስብሰባ ዋጋ የለውም የምባል ነው። ነገር ግን ደርግ እሺ ብሎ ፎርማሊ ስላልሳፈልን አንድ ጊዜ እኛ የአሜሪካኖቹ ስመለሱ ዲቴል ውስጥ ባልገባ ይሻላል። ከዛ በኋላ ለንደን ስብሰባ ተደረገ። ከለንደን ስብሰባ በኋላ በኢፒአርዲኤፍም ራሱ የሽግግር መንግስት እንዲቆም ሁሉንም ጋበዙ። ሁሉንም ሲጋብዙ እኛ ደግሞ ያው ከዚሁ የዚህ ሐሳብ ስለነበረን እኛም ደግሞ እንድንመጣ እንዲያውም ለዚህ ለሽግግር መንግስት የሰበሰብነው እርዳታ ነበር፣ ስዊስ አገር ሆቴልን ለመክፈል። እንዲያውም የተከፍለውም የጠፋ ገንዘብ አለ። ምክንያቱም ስብሰባ ዛሳ አልተደረገ። የተደረፈውን አፍሪካ ሆል አዲስ አበባ ስብሰባ በሚደረግበት ጊዜ ለሱ ወጪ አድርገን እርዳታ አድርገን ስብሰባ ተደረገ። ሰሞኑ ያ ስብሰባ አልቆ ሰላም ወርዶ ሁሉም በእውነቱ ሲፈራረሙ፣ እንዲያውም እኔን አንድ በረከት ስጥ ተብዬ ምናልባት ያስታውሱ እንደሆን እዛ በረከቱ ላይ ታምራት ላይ ኔ ብዬ ተናገርኩትን ብዙ ሰው ያስታውሱኛል። ልክ ነው። እና በዚህ ጉዳይ እና ያ ስብሰባ እንዳለቀ ወደ ኋላ ልመለስልሽ። እዛ ስብሰባ ላይ ከመጀመሪያውኑ አዲስ አበባ ሄደን ክቡር አቶ መለስ ጋር ስንነጋገር፣ ሁሉም እንዲመጡ ጋር ብዟቸው ተባል እኛ በዚሁ ምክንያት ሁሉም እንድመጡ በስልክም እዚህ ዋሽንግተን ላሉትም ኮደስ የሚባል ድርጅትም ሆኖ ነበር። ኢፒአርፒፍም፣ መኢሶንም ሌሎቹንም ሁሉ እንዲያምን የአዲስ አበባ ሆኜ ባካችሁን ባካችሁ ኑ ብዬ ብጠይቃቸው በመንግስት በኩል ደግሞ ሰላም ዴክሌር አድርገው ይምጡ ተባለ። እና በዚህ ስልክ ስንነጋገር ስንነጋገር ጊዜው አለፈና የአዲስ አበባ ስብሰባ ተደረገ። አዲስ አበባ ስብሰባ እንዳለከው ያው መጨረሻው ላይ እኔም ያንን የሰላም ንግግር ሰጥቼ ሽግግር መንግስት ቆመ። ሽግግር መንግስት ቆም እዛ አዲስ አበባ የነበር ነው እኛ ሽማግሎች እነ ዶክተር ጥላሁን ዶክተር አልስላሴ ዶክተር አንድ ኮስፋሳን አቆምም አዲስ አበባ ነበርንና ለመሰናበት ስንሄድ ክቡር አቶ መለስም ክቡር አቶ እሳያስም ክቡር አቶ ሌንጮም አይ እናንተ እኮ ስራችሁን አልጨረሳችሁም፣ ስሉን ምን እናደስ? አሁን የተጀመረውን ህዝቡን ለማቀራረብ እርቅ ለማጠንከር ስራችሁን ቀጥሉ፣ ስሉ እሺ ብለን ከስዊድንም ትንሽ እርዳታ አግኝተን ቢሮ ከፈዱ። የቢሮ ስም ሰላምና እድገት ማህበር ብለን ሰየም ነው። ይሄ ሰላምና እድገት ማህበር እንደተጀመረ በእውነቱ በጣም ሁላቸውም በጥሩ መንፈስ ተቀበሉ። እኛ ግን የተቻለውን ያህል ከዛ ጊዜ ጀምሮ ከኢፒአርፒ ከሜይሶንም ኢጂዩ የሚባል ነበሩ ያልመጡ እዛ ስብሰባ እንድመጡ ዳን ሾዎችም እስር ቤት ገቡ። በዚሁ ምክንያት የእኛ የሰላም ኮሚቴ አይ እንግዲያ ካለን እኛ በአካችሁን በአዲስ አመት ጊዜ ሰላም እንዲወርድ እስር ቤት ያሉት ምናልባት በዚሁ ድርጅቶች የነበሩ ሰዎች ብለን ልመና አቀረብንና በእውነት መቼም ነፍሳቸውን ይማር ክብራት መመለስ እሻሉን ከዛ በኋላ ይሄንን ስንከታተል ሳለን በአስራ ዘጠኝ መቶ ዘጠና ሶስት ነው፣ ኦኤልኤፍ ወጣ ከሀገር። ኦኤልኤፍ ሲወጣ በጣም ደነገጥን። እኛም የኦሮሞ ነጻ አውጪ እና እነሱም ጋር ንግግር ጀመርን። እነሱም ጋር ንግግር ስናደርግ ስናደርግ በመሀል ደግሞ የታሰሩት የደርግም ሰዎች ነበሩ። ከነሱም በኩል ባርካችን ስልታሰሩት ነገር አንድ ነገር አድርጉ ብለው፣ እኛ ደግሞ የፈለግነው ፍርድ ቤቱ ቶሎ እንዲያልቅ ማመልከቻ አቅርበን ነበረ። ይሄ ያለ ናይንቲን ናይንቲ ኤይት ላይ የኤርትራ ጦርነት ተጀመረ። የኤርትራ ጦርነት ሲጀመር ያው ደነገርኩ ሁላችን እና ከኤርትራም የወጣቱ ሽማግሎች ይፈላልገን ያው የእኛም የሽማግሎች ችግሩ ባሉ ዶክተር ሀይሌ የሚባሉ ነበሩ። ሁለቱም በኩል በክብር ተቀብለውን አዲስ አበባም አስመራም አዲስ አበባም አስመራም አራት ሶስት ጊዜ ተዘዋውረናል። እና በእውነቱ እንዲያውም እኔ በጣም ደስ የሚያሰኘኝ ምንድን ነው? በእኛ ህዝብ በኩል እኛ ህዝብ ማለቴ ኢትዮጵያኖችም ኤርትራኖችም የእኛን ነበር የወደዱት ግን ታዲያ እንዴት ነው ስንላቸው፣ አሁን ለምሳሌ እነሱ ዘራይት የሚባሉ ነበሩ፣ አንተነ ሌክ የሚባሉ ነበሩ። ምን ያደርግ ዲፕሎማቲክ ነው ይሄ ደግሞ ዲፕሎማቲክ ስለሆነ ነው እንጂ እኛ እንዲያውም የእናንተን ማራረቅ ነው የምፈልገው ብለው ስለገለጹን፣ በእውነቱ እኔ በጣም በጣም ደስ ያለኝ፣ የእኛ ሕዝብ እኮ ራሱ ሕዝቡን ያከብራል እና ይህንን አረሳም እስከዛሬ ድረስ ከሁለቱም በኩል ከኢትዮጵያም ከኤርትራም እኛ የምንመርጠው የእናንተን ግሩፕ ነው፣ የእኛው ሰው ቢታረቅ ይሻላል። እንግዲህ ታዲያ እናንተ እየተቀበላችሁ ነው። ከኢጣሊያንም ከሌላም ሀገር ይመጣሉ። የአሜሪካን ምን አንቶኒ ሌዜኪ ስንላቸው ዲፕሎማቲካል ኢምብ ማለት አንችልም፣ ግን እናንተ በርቱ ብለው ስት ሲያጠነክሩን፣ ያው እንደሚያሳዝነው እየሞከርን እየሞከርን ጦርነቱ አለቃ። ከዛ በኋላ ያው እኛ የተቻለውን ያህል ኢትዮጵያና ኤርትራ ወንድማማቾች ናቸው እና ጸሎታችንንን አላቋረጥንም፣ እንዲቀራረቡም አላቋረጥንም በመካከል በፈረንጅ አቆጣጠር ቱ ኦ ፋይቭ ምርጫ አንድ ሺ ዘጠኝ መቶ ህጻናት ሳወጣ አይደለም በእኛ በኢትዮጵያ ነው፣ የዛን ጊዜ ምርጫ ተደረጋል። ከዛ ምርጫን በኋላ የታወቀ ጉዳይ ነው። ትንሽ የሚያሳዝን በጣም የሚያሳዝን ግጭት ተፈጠረ፣ ሰዎችን ሞቱ። ይሄ ደግሞ በጣም አሳዘንን። የእኛ ድርጅት ሌሎችንም እንሸመግላለን የሚሉትንም ሰዎች ሁሉ ሰብስበን ሽማግሎች ድርጅት አቆመን። እኔም ራሴም ብዙ ጊዜ በዚሁ ጉዳይ አዲስ አበባ ተመላልሼ ነበረ። ዲቴል ውስጥ መግባት አልፈልግም። እግዚአብሔር ይመስገን ያም ውጤት ተገኝቶበታል። የሰላም ስራ ቀላል አይደለም። ልባችንን እግዚአብሔር ነው የሚያውቀው። አንዳንዶቹ አያውቁትም። እኔ አሁን እዚህ አሜሪካን አንተ ዓመትም ብኖር ሀገሬ ኢትዮጵያን ስለምወድ ፓስፖርትን እንኳን አላዎች እስከ ዛሬ ኢትዮጵያ ፓስፖርት ይዤ ነው የምኖረው። አንዳንድ ሰዎች ይሄ አይገባቸው እኔ በበኩሌ የዛን ጊዜ ተጣጣር ነው ለክሬዲት ብልን አይደለም። ለክሬዲት ቢሆን ኖሮ ብዙ በጋዜጣ የምንናገር ነበር፣ ብዙ በቴሌቪዥን። እኛ ግን የሰላም ነገር እንዳውም በእኛ ኮንስቲቱሽንም ውስጥ ብዙ ወሬ አስፈልግም። አልፎ አልፎ ሰዎች ያውቃሉ፣ ይጽፋሉ፣ ይሰማሉ። ግን በጣም በወሬው ውስጥ እንዳንገባ እንጠነቀቅ ነበር። አልፎ አልፎ መከልከል አንችልም። እና ይህንን ያልኩበት ምክንያቱ አንዳንድ ሰዎች አሰራሩ እንዴት ነው ብሎ የሚጠይቁ ውዝደል ውስጥ መግባትም አልፈልግም። የሆነም ሆኖ ዋናው ነገር እግዚአብሔር ስራችንን አቃንቶን ያ ወንድሞቻችንን ከእስር ቤት ወጡ። ከዛ በኋላ የሁለት ሺህ የኢትዮጵያን አመት ላይ ትልቅ በዓል ነበረ፣ አዲስ አበባ ሁለተኛው ሺህ። ያም ሀሳብ ከዛው ከእኛ ድርጅትም ጋር ለመንግስት የቀረበ ነበረ። ሁለተኛው ሺህ ስመጣ የኢትዮጵያ ሕዳሴ ይሁን ብለን ማመልከታ አቅርበን ነበረ። ይህም የሆነበት ምዕራባውያን በነሱ ግሪጎሪየን ካለንደር በሁለት ሺ ሚሌኒም ዲቨሎፕመንትን ብለው ማህበር አቆመው ነበር፣ እና እኛ ደግሞ እኮ የእኛ ሚሌኒም ገና ሰባት ዓመት በኋላ ነው ብለን እዚህ ፕሪንስተን አንድ ኮሚቴ አቆመን ነበር። አንድ በጣም የታወቀ ድርጅት ነበር፣ አስሮ ፍላግ የምባል ወንድሞቻችን። አሁን አንዱ ትልቅ ወንድማችን ኦስትሬሊያ ነው ያለው ይርጋ የምባል ልጅ እና እነሱ አዲስ አበባ ስብሰባ ማድረግ ጀመሩ። ለሰላም ይጠቅማል ይሄ የህዳሴ የሚባለው ስብሰባ ተብሎ ዚያሄር ይመገን። መንግስትም በኋላ ሀሳቡንም ተቀብሎ ትልቅ በዓል ሆነ በሁለተኛው ሺ። እና ይሄ በዓል የሆነበት ልክ እነዚህ እስረኞች በተፈቱበት ጊዜ ነው። እንግዲያ አዲስ መንፈስ ነበረ። በዛ ወቅት ቅድም እንዳነሱት፣ ለመግባትም አልፈልግም እንዳሉት የእናንተ ድርጅት በተለይም በዚህ በሰላሙ እርቅ፣ ውይይት፣ ድርድር ጊዜ ከእስረኞቹ ይልቅ ወደ መንግሥት ያድልተዋል ተብለው ከሰስ ነበር። ያ የመጣው የዓይነቱ ትችት የተሰነዘረው በእናንተ ላይ ከምን አኳያ ነው? እግዚአብሔር ይፍረድ። እግዚአብሔር ፍርድ ቆመ። እነዚህ እንደዚህ የምሉቱ ከእኛ ጋር ይከራከሩ። ፍርዱን ከእግዚአብሔር እንቀበላለን። የሚያሳዝ ነው። በዛሬ በእኛ አገራችን በጣም የሚያሳዝነው ብዙ ሰዎች ሁሉንም ሳይረዱ ሁሉንም ሳይመረምሩ እንዳውም ሳይደርሱበት ወሬ ይነዛሉ። ይሄ አሁን አይደለም የተጀመረው በሲክስቲስ ነው የተጀመረው። እና አሁን አሜሪካን ሀገር ፌክ ኒውስ የሚባል አለ። እኛ ሁሉንም እናከብራለን። አሁን መንግሥትን ስላከበርን ኢቲአርዴስንም ኤርትራን እናከብራቸዋል። ምክንያቱም እግዚአብሔር የሾመውን ያስቀምጠውን አክብር ይላል መጽሐፍ ቅዱስ። መንግስትን ስላከበር ለመንግስት የምንሰራ ይመስላቸዋል። እኛ የምንሰራው ለኢትዮጵያ ህዝብ ነው፣ ለኤርትራን ህዝብ ነው። ህዝባችን እንዲፋቀር እንዲዋድን ነው የምንፈልገው። ይህንን አንቀበልም ብለው ወሬውን መንዛት ተፈለጉ። እግዚአብሔር ፍርድ ቤት ችሎት ይሄድ። እግዚአብሔር ፍርድ ቤት እኔ ራሴ ከልጅነቴ ጀምሬ እዚህ ሆኜ ያው እንዳልኩት ስለ አገሬ ስሙክር እንደዚህ ያለ ወሬ ስወራ ምን ላያድርግ ክርክሩ ውስጥም ለመግባት አልፈልግም። እንዲም ሆኑ ሶን ሲጠይቁን መልስ መጽት አልፈለግኩም ነበረ። ምክንያቱም አንዳንድ ሰዎች የምሉት አንዳንዴ ሳይመረምሩ ሳያውቁ ሳይረዱ ወሬ መንጋት ይሄ ጥሩ አይደለም፣ ለኢትዮጵያም ጥሩ አይደለም። መጨረሻ ዚላ የምጨምረው ምንድን ነው እኔ የእግዚአብሔር ሰው ነ በእግዚአብሔር ምን ሰው ነ ቀዳሚ ያህል ለጥበብ ፍራህ ይጋር ይባላል። የጥበብ መጀመሪያ እግዚአብሔር ፍርሃት ነው። እኔ በዚህ ዓለም ፈራው አንድ ሰው ብቻ ስሙ እግዚአብሔር ይባላል። እና በዚህም መንገድ የማይሄዱ ሰዎች፣ በፖለቲካ ብቻ የሚሄዱ ሰዎች ደግሞ አሉ። ይቅር በላቸው እግዚአብሔር። የምቃወምህንም ውደድ የምባል አለ መጽሐፍ ቅዱስ እና እኔ ሪሊ ሁ- ማንም አሁን እንደዚህ የምናገሩትንም ባገኛቸው በክብር አነጋግራቸዋለሁ። ግዴለኝም በበኩሌ ግን እንዲህ ያለ ወሬ ለኢትዮጵያ አይጠቅምም። ይልቁንስ ሰላምና ሰላም እናድርግ ብለው የሚሞክሩ ሰዎች ሁሉ ምን እናድርግ፣ ምን እንርዳችሁ፣ እንዴት አርገን ነው ብለው መደገፍ ነው እንጂ ዞሮ በወሬ መናገር ጥሩ አይደለም። ቀደም ሲል የደርግ ባለስልጣን የታሰሩትን አንስተዋል። እስካሁንም ድረስ እንደሚያውቁት በኢጣሊያን ኤምባሲ ውስጥ ተጠልለው ያሉ አሉ፣ በጥገኝነት እነ ብርሃኑ ባየህን እዛ ውስጥ አሁንም አሉ። ባለፈው በቀድሞው ፕሬዚደንት እንደዚሁ አንስተው ነበር። በቅርብ ይለቀቃሉ የሚል የውጭ ጉዳይ ሚኒስቴር ቃል አቀባዩም ይሄንኑ ገልጾ ነበር። በዛ ውስጥስ ያላችሁ ሚና ምን ይመስል ነበር? እስካሁንም ሰዎቹ እዛው ኤምባሲ ውስጥ ጠልለው ነው ያሉትና ያንንስ አስመልክቶ ያደረጋችሁት ጥረት አለ? ቅድም እንዳልኮት ብዙ ነገር ዲቴል ውስጥ መግባቱ አይጠቅም። አሁን ጥርት አድርገናል፣ ግን ዲቴል ውስጥ ባልገባ ይሻለኛል። ዋናው ነገር ግን በመጨረሻ ላይ የምልዎት ምንድን ነው፣ እኛ ሀገራችን ሙሉ ሰላም እንዲሆን መንገድ ሁሉ እንዲጠረግ ነው የምንፈልገው። በኦሮሞ በኩልም ያለው ግጭት እንዲያልቅ፣ በኤርትራ እና ኢትዮጵያ መካከል ያለው ችግር እንዲያልቅ፣ በቤተ ክርስቲያንም ውስጥ ያለው ግጭት እንዲያልቅ፣ የእኛ አላማ ይሄ ነው። አሁንም ይሄንን ሁሉ ይዘናል። ማንኛቸውም ለሰላም እንቅፋት የመሆን ነገር ካለ እግዚአብሔር እንደረዳ እንድረዳ እንሞክራለን። አሁን በቀደም ለታርሶም ፕሮፌሰር በረከትን ኢንተርቪው ሲያደርጉ እሳቸውን ጠቅሰው ነበረ ስለ ኤርትራን ብዙ እንሞክራለን እና እኛ ማንኛቸውም ትንሽ ቀዳዳ እንድኖር አንፈልግም ለሰላም። ኢትዮጵያ ትልቅ ሀገር ነው። ኢትዮጵያ ትልቅ አገር ነው። በቅርብ ጊዜ አንዱ ምን አለ አሜሪካ በናቹራል ጋዝ አንደኛ ነው አለ። ኢትዮጵያ ሁለተኛ ሳትሆን አትቀም። ይሄ ከሆነ እኮ ብዙ ብልጽግና አለን። እኛ አሁን አተኩረን መመልከት ያለብን ወንድሞቼን እህቶቼን በእግራቸው ወድቄ የምለምነው ምንድን ነው? ባካችሁን የአስ ንግግር ደውት ሂንዶች አሁን እዚህ ሀገር ስራ ይሠራሉ፣ ቻይኖችን ስራ ይሠራሉ። የእኛዎቹም በዚህ እየተራመዱ ነው፣ ለአገራቸው እያተረፉ ነው። የእኛም ሰዎች የተቻለውን ያህል በመሀከላችን ያለው ቅራኔ፣ ጥላቻ ምንም ለማንም አይጠቅምም። በባል ያለው እንዳልኮት አሁን እርሶም አንድ ያነሱት ጉዳይ አለ። እሱም ቢሆን ማንኛቸውም ቀዳዳ፣ ማንኛቸውም ሌላም ቀዳዳ ቢኖር እኛ ቀዳዳው እንዲዘጋና ኢትዮጵያ ህዝብ መካከል ፍቅር እንዲበረክት፣ ኢትዮጵያ ህዝብ መካከል ሰላም እንዲታ እና የኢትዮጵያ ህዝብ ተያይዘው ኢትዮጵያ ታበጽህ እደዊሃ ኀበ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የምትለው እጃችንን ተያዘን። ዞሮ ዞሮ ሁላችንም አማርኛ ተናጋሪ ሆን፣ ኦሮምኛ ተናጋሪ ሆን፣ ትግርኛ ተናጋሪ ሆን፣ ሁላችን ስጋና ደም ነን። ስጋና ደም ነን። ሁላችን ሟቾች ነን። በዚህ ዓለም ላይ ያለነው ጥቂት ጊዜ ነው። እንደ ሆቴል ገብተን ከሆቴል እንወጣለን። ስለዚህ እዚህ እስካለን ድረስ በሰላም እንኑር፣ ሰላም ማዕከላችን ይፈጠር፣ ሰላም እንኑር እና ይሄ ልክ አይደለም። ሞት ቅድም እንዳልኩት ዲያርሲ ችሎት ቆመን የምንነጋገር እንጂ በሰው ጋዜጣ ላይ መናገሩ የት ማደሰ ነው? አሁን እንዳነሱት ከአሁንም ድረስ በሌሎችም ሰዎች ተደጋግሞ የሚነሳው እልባትም ያልተገኘለት ጉዳይ በኢትዮጵያና በኤርትራ መካከል ያለው የተቃቃረ ግንኙነት ወይም ሻከረ ግንኙነት ነው። ለዛ እርቅ ያስፈልጋል የሚሉ ጥሪዎች እንደዚሁ ይሰማሉ፣ በሁለቱም በኢትዮጵያ በኤርትራ ያሉ ወገኖች። ይህንስ አስመልክቶ በኢትዮጵያና በኤርትራ መካከል ያለውን እርቅ ለማውረድ አልፎም በእርቅም ብቻ ሳይሆን እንደውም ወደ አንድነት መመጣት አለበት መመለስ አለብን እስከሚል ድረስ በጎበኞት ያላቸው ሰዎች አሉ። በሁለቱ ሀገራት መካከል ያለውን ነገር ባለፉት ሀያ ስድስት አመታት ውስጥ ልባት ለማስገኘት ያልተቻለበት ምክንያት ምንድን ነው? ወደፊትስ በምን መልክ ይሄን ነገር መለወጥና በመካከል እርቅ ማውረድ ይቻላል? ይላሉ መጀመሪያ ዲግሪን በፊሎሶፊ ነው ተቀበልኩት። ከዛ በኋላ ደግሞ በሃይማኖት ነው እና በፊሎሶፊን በኩል የሰው እንዴት አርጎ በአስተያየቱ እንደምለያይ እና እንደምጋጭ አውቃለሁ እንደዚሁም በሃይማኖት ደግሞ እንዳየሁት የቸርች ስትሪን ተምሬ ያለው አንድ በትሎ አዮታ የምባል አለ አንዱ ግሩፕ ሆሞ ኡስዮት አለ ሌላው ደግሞ አይ ስጨመር ና ሆሞ ኡስዮት እንባል ብዙ ሰው ሞተ አሁን አንዱ የሰው ችግር የአስ ንግግር ነው እና በአፍ ንግግር እንጣላለን ይህን ያመጣሁበት ምክንያቱ ምንድን ነው በኢትዮጵያ እና በኤርትራ መካከል ያለውም በሌሎች መካከል ያለው የሳይኮሎጂካል ነገር ሊኖሩ ይችላሉ። ኢትዮጵያና ኤርትራ ህዝብ እኔም ራሴ ስምራም ሆኜ ተናግሬ ያለው ቤተሰብ ናቸው፣ ወንድማማቾች ናቸው፣ እህትማማቾች ናቸው። የኢትዮጵያና ኤርትራ ህዝብ አሁን ክቡረቶ ወረከቱን በቀደም እንደገለጹ አንዳንዶቹ የምሉት አለ። ነገር ግን ሁሉም ነገር የሚሆነው በክብር ሲሆን ነው። እኔ አሁን ለምሳሌ ኤርትራና ኢትዮጵያ እንደ ባልና ሚስት ተፋተዋል። ባልና ሚስት ከተፋዱ በኋላ በቃ አብራችሁ ተኙ ብሎ በሰንሰለት አስሮ አርጋ ለማስቀመጥ አይቻልም። ግን በፍቅር ሀሳባቸው ለውጠው አብረን እንተኛለን ካሉ ባልና ሚስት እንደገና ከሆኑ ደስ የሚያሰኝ ሊሆን ይችላል። ኢትዮጵያና ኤርትራ ሁሉም ሰው እንደሚያውቀው ነው። የኢትዮጵያ ህዝብ ሁሉ በደም ተያያዘ ነው። እኔ አንድ ጊዜ እንዲም ክቡር ጠቅላይ ሚኒስትር ምን ነበር ያልኳቸው? አንድ ኢትዮጵያዊ መስቶ እኔ ንጹህ አማራ፣ ንጹህ ትግሬ፣ ንጹህ ኦሮሞ ካለ የኢትዮጵያ ፓስፖርት እንዳይሰጣል። ድብልቅ ነኝ ብሎ ፕሩቭ ያድርግ። ሁላችን ድብልቅ ነን። ስለዚህ ኢትዮጵያና ኤርትራ አሁን ለምሳሌ በደም በቋንቋ በባህል በታሪክ አለያዩ አንድ ህዝብ ናቸው። በፖለቲካ ግን ተለያይቶ ይህንን ደግሞ ማክበር አለብን። ማለት ቅድም እንዳልኩት ባል እና ምስት እንኳን ወንድምና ወንድም እንኳን ስታሉ አብረን አንሆንም ሲባል ማገደድ አይቻልም። ግን በፍቅር በሰላም አቀራርቦ ድሩን ፈቶ አንድ ለማድረግ ከተቻለ በጣም ደስ ይለኛል። እንዲያውም ኢትዮጵያና ኤርትራ አሁን ሁለትም ሆኑ አንድም ሆኑ በኢኮኖሚ በሌላም ቢተባበሩ ለመላው አፍሪካ ምሳሌ ሊሆኑ ይችላሉ፣ ለመላው አፍሪካ። ምክንያቱም ህዝቡ ጥሩ ህዝብ ነው፣ አንጎል ያለው ህዝብ ነው ህዝቡ በጣም አርቆ መመለከት የተራቀቀ ህዝብ ነው። ከዚህም በላይ ደግሞ መሬቱን እግዚአብሔር ለእርሻ የፈጠውን አሁን አንድ ጊዜ የኬንያ ሰውዬ ምን አለኝ ኬንያ ውስጥ አስራ ሁለት ፐርሰንት መሬት የእርሻ አለን እሱን ሁሉን እየተጠቀምን ነው ኢትዮጵያ ስልሳ ፐርሰንት አላቸው አስር ፐርሰንት ማትጠቀሙ ማለት። ስለዚህ እኛ አሁን አተኩረን መመልከት ያለብን በግል ጥላቸው መካከላችን ያለው የምተውና ሚሊየን ሚሊየን ስሙም ህጻናት አሉ። ወተት ወተት ወተት ብለው ያለቅሳሉ። ዛሬ ኢትዮጵያ ውስጥ ሚሊየን ሚሊየን ሲሆኑ የታመሙ ሽማግሎች አሉ። ሚሊየን ሲሆኑ የታመሙ ሰዎች አሉ። የተራቡ ሰዎች አሉ። ግን ልበለንም እኛ እኛ ጉንበታችንም በመጣላት በመከራከር፣ በክርክር ቤቱ ሳይዘጋ ያድራል እንደሚባለው ህዝባችን ሲሞት፣ ህጻናት ሳያድጉ ሲቀሩ እንዴ እግዚአብሔር ፍርድ ቤት ብንቆም እግዚአብሔር ነው የሚፈርድብን። ስለዚህ አሁን እርስዎ የጠየቁኝም የተቻለውን ያህል መልሻለሁ። ኢትዮጵያና ኤርትራ አሁን እንደ ባልና ሚስት ተፋተዋል። ማክበር አለብኝ አክብር አለብና ግን እንደ ባልና ሚስት በተፋቱ ደግሞ አብረው መንገድ አግኝተው ኧረ ጥቅሙ እንደገና ነው ብንጋባ ብባሉ ደግሞ እሱን ደስ ያሰኝናል። ፕሮፌሰር በረከትም ጥሩ አድርገው ገልጸዋል በቀደም ለታ በንግግራቸው ላይ ይሄ ሁሉ የሕዝብ ፈቃድ ነው። ማንም የሚያስገድም ነገር አይደለም። ሁሉንም ደግሞ ሰው ያስባል፣ እግዚአብሔር ይፈጽማል። ሌላው አሁንም ያው እንደዚሁ እስካሁንም ድረስ አገር ቤት ውስጥ በተቃዋሚዎችና በመንግስት መካከል የእርቅ ውይይት እየተካሄደ ነው። በእርግጥ በትርጓሜም ላይ ልዩነት አለ። ግማሹ እርቅ የሚባል አያስፈልግም። ውይይት ገራዊ ህዝባዊ ውይይት እንጂ መግባባት እንጂ እርቅ አያስፈልግም የጣላም ሰው የለም በሚልም ክርክር አለ። በአንድ በኩል አንዱ እርቅ ይለዋል፣ በሌላ በኩል ደግሞ ህዝባዊ መግባባት ተብሎ ይካሄዳል። በውጭ ያሉትን ተቃዋሚዎች እንደዚሁ ወደ ሀገር ግን እንዲገቡ እስካሁን ድረስ በዚህ ጉዳይ ላይም እንዲሳተፉ አልተደረገም። ቀደም ሲል እንዳነሱት በለንደኑ ስብሰባ ወቅት በኢህአዴግ በኩል ተነስቶ እንደነበረው ሁሉም ይሳተፉ የሚለው ነገር እስካሁን ድረስ ኢትዮጵያ ውስጥ እውን ሆኖ አያውቅም። ይህንንስ በተለይ በውጭም ያና የአገር ውስጥ ተብሎ ከመላየት ያገባኛል ባለ ጉዳይ ነኝ የሚል ህዝብ ሁሉ በአገር ውስጥ አንድ ላይ መክሮ የጋራ መፍትሄ ፈልጎ ሰላምና እርቅን ለማውረድ ጥረቱ በምን መልክ መካሄድ አለበት ይላሉ። ካለፉት ተሞክሮዎቻችሁ ሀያ ስድስት ዓመት ተሞክሮዎች ወይም ከዛም በፊት ከነበረው ምን የተማራችሁት አለ? ይህንንስ በምን መልክ መቀየር ይቻላል። የወደፊቷን የአገሪቷን የሰላምና እርቅ መፍትሄ ማፈላለግ ጉዳይ አሁን እርስዎ ክቡር ወንድሜ ያጡቃት አሁን በአነሱት ጥያቄ ሁሉንም ነገር ነክተውታል። ልክ ነው የእርስዎ። በእኔ አስተያየት እርቅም ሆነ መግባባትም ሆነ ማንኛቸውም ሆነ ዋናው ነገር እኔ የኢትዮጵያ ሕዝብ በመከራከር በመጣላት ጊዜያችንን ጉልበታችንን ከምናጠፋ እንዴት አርገን በቴክኖሎጂ ወደፊት እንሄዳለን? እንዴት አርገን በኢኮኖሚ ወደፊት እንሄዳለን? ተብሎ በእርቅ መንገድ ሆነ በመግባባትን መንገድ ሆነ ዋናው ነገር እኛ በመሀከላችን ያሉትን ቅራኔዎች አሁን እርቅን ብሆን ቅራኔው ለማስወገድ ነው፣ መግባባትን ብሆን ቅራኔው ለማስወገድ ነው። ስሙን መግባባት ይሁን እርቅ ይሁን በእኔ አስተያየት ዋናው ነገር እግዚአብሔር የኢትዮጵያን ሕዝብ አይን ይክፈት፣ የመሪዎቹንም አይን ይክፈት፣ የሕዝቡንም አይን ይክፈት እና ስካስክ የሚያዩት ሚሊዮን ሲሆኑ ህጻናትን አይተው ሚሊዮን ሲሆኑትን የታምሙትን አይተው ደሆችን አይተው ለዚህ ብለን እጅ በእጅ ተያይዘን ድርቢያ ብር አንበሳ እንደምባለው አብረን እንስራ ብባል በእርቅም ሆነ በመግባባትም ሆነ ዋናው ነገር እኛ አስተያየታችንን ከመሰዳደር ከመጣላት ከመጋጨት ዞር አርገን ወደ ፍቅር ወደ ሰላም በመግባባትም ሁን በእርቅም ሁን በመሰለው መንገድ ወደዛ ሄደን ተባብረን ለአገራችን ኢኮኖሚ ድህነትን ለማጥፋት በሽታን ለማጥፋት መሀይምነትን ለማጥፋት በዛ ብንተባበር እኔ ደስ ይለኛል። አሁን እንዳልኩኝ መንገዱ አይደለም፣ ውጤቱን ነው እኔ አተኩሬ የምመለከተው። ይህንን ውጤት እንድናገኝ ደግሞ እግዚአብሔር እንድረዳን በየቀኑ ጸሎት እያደረግኩ ነው እና በመካከላችን ያሉት ግጭቶች አሁን በኦሮምቦን በኩል ሆነ በቸርችን በኩል በቤተክርስቲያን በሃይማኖቶችን በሆነ እስላም ክርስቲያን ሆነ በሌላም በኩል ሆነ ኢትዮጵያ ኤርትራንም ያሉት ግጭቶች ሁሉ ማስወገድ እንችላለን። ፈቃድ ኖረን እንችላለን። ይህን ብናደርግ ደግሞ ሁላችን ህዝባችን ነው የምጠቀመው። ዋና አተኩረን መመልከት ያለብን ይሄ ነው። ፕሮፌሰር ኤፍሬም የእኔ የውርስ አሻራ ወይም ሌጋሲ ምንድን ነው ብለ ያስባሉ? ወደፊት በኢትዮጵያውያን ዘንድ በምን መልኩ እንዲታሰቡ ይወዳሉ? እሱማ እንግዲህ እኔ አዩ ብዙ ሰዎች ምንሉኛል ለምንድን ነው አንተ ስለ ራሴ የማትጽፈው? ለምንድን ነው የማትናገረው የሰራኸውን ሁሉ ይላሉ። እኔ በልጅነቴ በትህትና ነው ያደግኩት። ቅድም እንዳልቆት እኛ ደም እና ስጋ ነን። በዚህ ዓለም ያለን ቅጥቅጥ ጊዜ ነው። እኔ በትዕቢት አላምንም በፍጹም ትዕቢት የሚባለው ዓለምን ያጠፋ እሱ ነው እና ትዕቢት ማለት ደግሞ ኩራት ማለት እኔ እዛ ይሄንን ከፈለግኩኝ መጀመሪያ ከኢትዮጵያ ውስጥ አራት ድምፅ ሙዚቃ ሰጠር በመሆኔ ደስ ይለኛል። ግን በትዕብት እኔ እንዲህ አድርጌ አለ ማለት አልፈልግም። ስደር ሰራዊት ኢትዮጵያ እንድትፋፋ የተቻለውን ያህል ሁሉንም የኢትዮጵያ ማህበር እንዲቆም መጀመሪያ እዚህ አሜሪካን ሀገር መጀመሪያ እንዲቆም ያደረኩ ከኪቴን ገንዘብ አውጥቼ ደብዳቤ የጻፍኩም እኔ ነኝ። ነገር ግን ይህንን መለፍለፍ አሁን እርሶ ስል ጠይቁኝ ነው እንጂ እኔ አንድ ሰው ነኝ። ሁሉም ግዛሷ ነው። ሀንድል መሳሪያን ስዘምር ኢትዮጵያ ውስጥ በአራት ድምፅ ሙዚቃ ተዘምሮን በፍጹም አያውቅም። በመጀመሪያ ጊዜ በመጀመሪያ ጊዜ እንደ ሁሉም እኮ መጀመሪያ ይሄን መምጣት እየሰቁብኝ ነበር። እንደዚሁም እኔ ይቻላል ይቻላል ብዬ ሀርበርድ መስቼ መጀመሪያ ጊዜ ባቸልር ዲግሪ የተቀበለ ኢትዮጵያዊ ነኝ። ዶክትሬት የተቀበልክ ኢትዮጵያዊ ነኝ። መጀመሪያ ፕሮፌሰር ከሆንኩ እዛ ነኝ። በዚህ እኔ እኮ እኮራለሁ ብዬ በትዕቢት ብሄድ ኢትዮጵያንም ትቼ እዚሁ ቤቴን ዘግቼ ለራሴ ክብር ልኖር ይችላል ነው። እኔ ግን እራሴ አሁን በዙ አይደለም ይሄን አደረኩ ይሄን አደረኩ ብዬ ራሴ ባይ ዘ ወይ እንጥቀሱሎትና እንደ ፉትኖት አርጌ ሃርቨርድ በነበርኩ ጊዜ የደቡብ አፍሪካም ግጭት ነበር፣ አፓርታይድ ነበር። እዛ ማሄበር ውስጥ ሰርቻለሁ። እንዲያውም ሃርቨርድ ራልስሌፍ አለምና አጌንስት አፓርታይድ ሲባል ቦርዱ አንዱ እኔ ነበርኩ። ያ ቦርድ ደግሞ እኔ ሃርቨርድ ዩኒቨርሲቲ ዳይቨስት እንዲያደርግና የደቡብ አፍሪካ ነፃነት እንዲያገኝ ሰዎችን በቦርድ ለመምረት ፈልጎ ሁለት ሴቶችና እኔም እኔን ነበር ኖሚኔት ያደረገው ሃርቨርድ ዩኒቨርሲቲ ቦርድ ውስጥ ገብተን እንድንከራከር። ማለት እኔ መጀመሪያ ኢትዮጵያዊ ስለሆንኩ የኢትዮጵያ ጉዳይ ነው ቆጨኝ፣ ግን የሰው ልጅ ስለሆንኩ ደግሞ በአሜሪካና ኮሪያ መካከል ያለውን በጣም ያሳዝንኛል፣ በእስራኤልና በአረቦች መካከል ያለውን። ያው የተቻለውን ያህል ከአንዳንድ ኮሚቴዎች ጋር እየሠራሁ ነው። የአይሪሽ ኮሚቴ ሰርቻለሁ። እንዲያውም በጣም ደብዳቤ እጻትውልኝ አሉ። ቶማስ ሞራን የሚባል ጄሪ አደምስን፣ ዴቪድ ትሪምብል እነዚህ ሲያመጡ እኔም ጠረጴዛ ላይ ተቀምጬ ከእነሱ ጋር ተከራክሬያለሁ። ይህም የምልበት ምክንያቱ ምንድን ነው? እኔ ዋና አላማዬ የሰው ልጅ የሰው ልጅ ዋይት ነው ያለበት ጊዜ ስለሆነ እኔ ራሴ ይህን አድርጌያለሁ፣ ይህን አድርጌያለሁ ብንና ብዘረዝር አሁን ምናልባት አንዲት የኛ እህት መጥታለች እኔ ዘንድ ስላንተ ታሪክ እጽፋለሁ ብላ ኢንተርቪው ያደረገችኝ ነው። ነገር ግን ለእኔ የእኔ ታሪክ አይደለም ብርቅ፣ የኢትዮጵያ ታሪክ የኢትዮጵያ ሕዝብ ምግብ ይብላ፣ ትምህርት ይማር፣ ይበልጽግ ሀገራችን። ለዚህ አይነት ሕይወቴ ሞክሬ ያለው ቅድም እንዳልኩት ልዝገብሎትና ማንም መንግስት አልሾመኝም። ማንም መንግስት ገንዘብ አልሰጠኝም። በራሴ እምነት በራሴ ትግል የተቻለው ያህል ለማድረግ ሞክሬያለሁ። እኔ በትትና የማምነው በእግዚአብሔር ማምን ሰው ስለሆንኩኝ እና ቀዳሚሃ ለጥበብ ፈርሃተ እግዚአብሔር የጥበብ መጀመሪያ እዚን ፍርሃት ስለሆነ ለዙን እኔ ደስተኛ ነኝ። እንደ በልጅነት የአባቴ ያስተማሩኝ ነው። አንድ ሰው ሲሰድበኝ ሄጄ ፊቴን እታጠባለሁ። ለምንድን ነው? ያ ስድቡ ፊቴ ላይ እንዳያጫጅ እንደ ቀልድ እኮ ነው የምነግረው። አይ በእውነት እስ እንደዛ ነው የማደርገው እና በዚሁ ምክንያት አሁን የሶ ያነሱትን እንዲህ አድርጌያለሁ እንዲህ አድርጌያለሁ ብዬ ብዘረዝር አሁን በትዕቢት ያደርግ ይችላለሁ። እኔ ግን በትዕቢት አላምንም። ብዙ ሞክሬያለሁ። ለአገሬ ሰርቻለሁ፣ በትምህርትም ሰርቻለሁ፣ በሰላምም ሰርቻለሁ። በሌላም በኩል በኢኮኖሚም እኮ ብዙ ሀገር ሰዎች ሄደው ኢትዮጵያ ሄደው ስራ እንዲሰሩ እና ዛም ላይ ያበረከትኩት ነገር ይኖራል። እንግዲህ እግዚአብሔር ይወጥልኝ። ይህንን ለማያውቁት ሰዎች ደግሞ ያው እርስዎ ትንሽ ተቃቅሰውታል። በጣም አመሰግኖታለሁ። በጥያቄው ላይ እርስዎም አንዳንዱን ነገር አብራርተውታል። ፕሮፌሰር ኤፍሬም ይስሐቅ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይቅርታ ያድርጉልኝ እንግዳ በሙሉ ስላልመለስኩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።